ከሁለት ወር ባነሰ ጊዜ ውስጥ ዶናልድ ትራምፕ አርባ አምስተኛው የዩናይትድ ስቴትስ ፕሬዝደንት ሆነው ቃለ መሐላ ላይ ይፈጽማሉ። ታዲያ ትራምፕ ሁለት ወሳኝ ነገሮችን እንደምን እንደሚያቻችሉ ፈተና ሆኖባቸዋል። አንዱ በምርጫ ዘመቻው ወቅት ለደጋፊዎቻቸው የገቡት ቃል ኪዳን ሲሆን ሌላው ደግሞ በዚያ በከፋፋይ ዘመቻ ወቅት አገሪቱ ላይ የደረሰውን ቁስል ማዳን ናቸው። የቪኦኤ ብሔራዊ ዜና አቀባይ ጂም መሎን ያደረሰንን ዘገባ አዲሱ አበበ ያቀርበዋል። የዩናይትድ ስቴትስ ተመራጩ ፕሬዚደንት ዶናልድ ትራምፕ። የዶናልድ ትራምፕ አስደናቂ የምርጫ ድል ዛሬ ድረስ ለአንዳንድ ደጋፊዎቻቸው እንደ ህልም ነው። ትራምፕም ወዲያውኑ የእርቅና የሰላም ጥሪ አይነት የድል ንግግር ነበር ያሰሙት አሁን ጊዜው ወደ አንድነት የምንመጣበትና እንደ አንድ የተባበረ ህዝብ የምንቆምበት ወቅት ላይ ነን እላለሁ። ይሁንና ትራምፕ ድላቸውን አጣጥሞ ሳይጨርሱ በተለያዩ የዩናይትድ ስቴትስ አካባቢዎች ተቃውሞ ተቀሰቀሰባቸው። በምዕራብ ኦሬገንና ካሊፎርኒያ፣ በምሥራቅ የራሳቸው ከተማ ኒውዮርክና ማሳቹሴትስ እርሳቸውም ነገሩን በቀላሉ አላዩትም። ተስፋ አስቆራጭ ነገሮች ገጥመውኛል ብዙ ይሄኛው ግን አስፈሪ ነው ብለዋል። ትራምፕ ድምጻቸው ስላልተሰማ ይቅርታ። ሌላው ነገር ደግሞ ከምርጫው በኋላ 60 ሚኒትስ ተብሎ በሚታወቀው የሲቢኤስ ቴሌቪዥን ፕሮግራም ላይ ቃለ ምልልስ ሲያደርጉ አናሳዎችንና ሙስሊሞችን ኢላማ ስላደረገው አስተያየታቸው የቀረበው ጥያቄ ነበር። ያንን ስሰማ በጣም ነው ያዘንኩት። የሚረዳ ከሆነ አቁሙላለሁ። በፖለቲካ የሚመጣ ክፍፍልን ማከም ወይም ማዳን አሳሳቢ እንደሆነም ፕሬዝዳንት ባራክ ኦባማ ተናግረዋል። ቀደም ሲል መጫወት የነበረበትን አላጫወቱልኝም። ከዚህ ከስቱዲዮ ይቅርታ ጠይቃለሁ። አሁን ዶናልድ ትረምፕ ያሉት ተስፋ አስቆራጭ ነው። ብዙ ጊዜ ተስፋ የሚያስቆርቱ ነገሮች ገጥመውኛል። ይሄኛው ግን አስፈሪ ነው ነው ያሉት። ቀደም ሲል እንዳልኩት ታዲያ በፖለቲካ የሚመጣ ክፍፍልን ማከም ወይም ማዳን አሳሳቢ እንደሆነ ፕሬዚዳንት ባራክ ኦባማ ተናግረዋል። And it's really important to try to send some signals uh, of unity and to reach out. <laughs> ከድል በኋላ ያለው ፖለቲካዊ አለመረጋጋት የተከሰተው ትራምፕ አንዳንድ በአስተዳደራቸው ውስጥ የሚያገለግሉ እጩዎችን ለምሳሌ የሪፐብሊካን ፓርቲውን ሊቀመንበር ሬንስ ፕሬንስን ቤተ መንግሥት ውስጥ እልፍኝ አስከልካይ፣ አወዛጋቢውን ጋዜጠኛና አክራሪ ነጭ ብሔርተኛውን ስቴፈን ባንን ዋና የፖለቲካ አማካሪ አድርገው መመራረጥ እንደጀመሩ ነው። የትራምፕ ዋና መመዘኛቸው መንግስታቸውን እንደምን እንደሚያዋቅሩ ሲታይ ነው ይላሉ፣ በሁለቱም የጋራ መንግስት ጥምረት ማዕከል አባል የሆኑት ጆን ፎርቲየር። መንግስትን የማዋቀሩ ጉዳይ ግን አሜሪካ ውስጥ አብይ ጉዳይ ነው። እርሳቸው ደግሞ የዚያ አካል ያልሆኑ ተወዳዳሪ በመሆናቸው ባህሉና አንድ አስተዳዳሪ ሊኖረው የሚያስፈልገው ልምድ የላቸውም። ሚስተር ትራምፕ በምርጫ ዘመቻ ወቅት ወይም አሁን ሊያመጡ የሚችሉት በሚያደርጓቸው ንግግሮችና አቀራረቦች ነው የሚሉት ደግሞ የብሮኪንግስ ተቋም ሞሊ ሬይኖልድስ ናቸው። ትራምፕ ማን እንደሆኑ በምርጫው ዘመቻ ወቅት አይተናል። ከጊዜ ወደ ጊዜ ደግሞ ቀነስ ሻል ያለውን ትራምፕ እያየን ነው። ዋናው ጥያቄ ግን አሁን ወደ ዋይት ሀውስ ሲገቡ የቀድሞውን ትራምፕ የምናይበት ሁኔታ ይኖራል ወይ ነው። ወደፊት የምታይ ሆን ተመራጭ ፕሬዚዳንት ዶናልድ ትራምፕ በመጪዎቹ ሳምንታት የአስተዳደራቸውን አባላት ይፋ ያደርጋሉ ተብሎ ይጠበቃል።